ዲጂታል ዲሞክራሲ ደሞዛቸውን ሕዝብ የሚከፍላቸውን ሠራተኞችና ባለሥልጣናትን እንዲሁም መንግሥታትን የመፈተሻ፣ የመከታተያ፣ የመመርመሪያ አዲስ ዘዴ ሆነዋል። ዌብሳይቶች፣ የሞባይል ስልኮችና ሌሎች መገናኛ መሣሪያዎች፣ አፖች በመላ አፍሪካ ዜጎች በፖለቲካ ውስጥ ይበልጥ በቅርበት እንዲሳተፉ እያስቻሏቸው ነው። ደካማ አገልግሎቶች እንዲሻሻሉ ከመጠየቅ አንስቶ የሙስና አድራጎቶችን ሹክ እስከ ማለትና እስከ ማጋለጥ ይደርሳል። ያ ሰፊ ተሳትፎ በዕለት ተዕለት ሕይወት ውስጥም እንዲሁ ክፍያዎችን እንደ ወትሮ ገንዘብ በቦርሳ ተሸክሞ እየቈጠሩ ሳይሆን በኤሌክትሮኒክ መንገድ እስከ መፈጸም፣ ታክሲና ምግብን እስከ ማዘዝ ወዘተረፈ የአፍሪካ ዲጂታል አብዮት እየተንሰራፋ ነው። በኮሚዩኒኬሽንስ አማካሪዋ ታንዛኒያዊቱ ማሪያ ሳሩንጊ እምነት ብዙ ሰው የአኗኗሩን ሁኔታ ሲቀይር እያስተዋልን ነው። ሰዎች ለራሳቸው ሀብት ማፍራት፣ ስራ ማግኘት፣ እድሎችን መፍጠር እየቻሉ ነው። በፖለቲካው ውስጥም በጣም በተለየ ደረጃ እየተሳተፉ ነው። ሳሩንጊ ቼንጅ ታንዛኒያ የሚባለው የኢንተርኔት መድረክ መስራች ነች። ቼንጅ ታንዛኒያ ለውጥ ታንዛኒያ እንደማለት ነው። ይህ መድረክ ሲጀመር አንድ መደበኛ የሶሻል ሚዲያ ወይም የማህበራዊ መገናኛ ሃሽታግ ነበር። ዛሬ ወደ ግዙፍ የኢንተርኔት ማኅበራዊ ንቅናቄነት አብጧል፣ ሰፍቷል፣ ተንሰራፍቷል። እጅግ የበዙ ፊርማዎችና የተነሳሽነት ቃሎች አዳዲስ ሐሳቦች የሚስተናገዱባቸው የደህንነት ጥበቃ ካሜራዎች በየአውቶቡስ ማቆሚያው እንዲኖሩ የሚጠይቁ፣ ኅብረተሰቡ የታንዛኒያን የባሕር ዳርቻዎች እንዲያጸዳ የሚያነሳሱ ጥሪዎችና መልእክቶች የሚንሸራሸሩባቸው ዌብሳይትና አፕ ናቸው ቼንጅ ታንዛኒያ ዛሬ Before used to be people sitting on the streets just talking a lot about politics but today they've become influencers with the social media platform ድሮ ሰዎች በየመንገዱ ዳር እየተቀመጡ ስለ ፖለቲካው እንዲሁም እርስ በራሳቸው ይነጋገሩ ነበር። ዛሬ ግን ተጽዕኖ ፈጣሪና አሳዳሪ ሆነዋል። በማህበራዊ መገናኛ መድረኮች የሰው ድምፆች ዛሬ ጎልተው ይሰማሉ። ዩጋንዳ ውስጥ ዮጌራ የሚባለው ዌብሳይት ዜጎች ስለሚቀርቡላቸው አገልግሎቶች እንዲነጋገሩ፣ ጥራት ስለሌላቸው አገልግሎቶች ቅሬታዎችን መግለጽ እንዲችሉ፣ የሙስና አድራጎት ሲፈጸም ባዩ ጊዜ የደወል ጥሪ እንዲያሰሙና እንዲያጋልጡ ያደረገ ሰፊ የተሳትፎ መድረክ ከፍቷል። ዮጌራ ማለት ተናገር ማለት ነው። የኬንያው ዛሌንዶ ዌብሳይት አርበኛ ማለት ነው በስዋሂሊ። አፍ አይኖች ከሀገሪቱ ፓርላማ ላይ እንዳይነቀሉ ለማድረግ እየሠራ ነው። የፖለቲከኞችን ማንነት፣ የሕይወታቸውን ታሪክ፣ የገንዘብ አወጣጣቸውን እየተከታተለ ያሳውቃል። የዜጎችን መብቶችም ያሳውቃል፣ ይተነትናል። ይሁን እንጂ እነዚህ የፖለቲካ ተሳትፎን የሚያሰፉ መድረኮች ጠለፋና ማሳደድ አላጣቸውም ትላለች የቼኝ ታንዜንያዋ መስራችና መሪ ማሪያ ሳሩንጊ። መንግስታት የኢንተርኔቱን ዓለም የቻሉትን ያህል ለመቆጣጠር ሲጥሩ እያየንን፣ ባለፈው አመት ማክሌንስ ሜሎ ታንዜንያ ውስጥ ክስ ተከፍቶበታል። ማክሌንስ ሜሎ ሙስናና ጥፋቶችን የሚያጋልጥ ጃሚ ፎረምስ የሚባል ዌብሳይት መስራች ነው። ሜሎ የተከሰሰው የዌብሳይትህን ተጠቃሚዎች ማንነት የሚገልጽ መረጃ አልሰጠህም ተብሎ ነው። የታንዛኒያ የኢንተርኔት ላይ ወንጀሎች ሕግ ያንን ያዛል። ሜሎ የሚናገረው በኪስዋሂሊ ነው። የዋስትና መብት እንዲከበርለት አቤት ብሎ ጥያቄው በዳኛ ከተሰማ በኋላ ሲናገር እርሱም ሆነ ደጋፊዎቹ የመንግሥቱ ወይም የዳኞች ወይም የፖሊስ ኃይሎች ተቃዋሚ እንዳልሆኑ አመልክቷል። የሚቃወሙት ግን ያንን የኢንተርኔት ላይ ወንጀሎች ድንጋጌ መሆኑን ይገልጻል ሜሎ። ሕዝብን የሚያፍን የሚጨቁን ድንጋጌ ነው ባይ ናቸው ሜሎና ደጋፊዎቹ። የሜሎ ጉዳይ ለፊታችን ሐምሌ ተቀጥሯል። በሌላ በኩል ደግሞ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑ የሀገሪቱ አካባቢዎች መንግሥቱን የሚቃወሙ እንቅስቃሴዎች በዚህ ዓመት አጋማሽ አካባቢ ከተስተዋሉ በኋላ ባለሥልጣናቱ የኢንተርኔት አገልግሎት ለሚሊዮኖች እንዳይደርስ አድርገዋል። የአፍሪካ መንግሥታት የሕዝቦቻቸውን የፖለቲካ ተቃውሞዎች ለማፈን ኢንተርኔትን መዝጋት ወይም ማቋረጥን እንደ ዘዴና ፈሊጥ ደጋግመው እየተጠቀሙበት መሆኑን ፈረንሳይ የሚገኘው ድንበር የለሽ ኢንተርኔት የሚባለው ተሟጋች ቡድን ይናገራል። we